ትናንት ይሁድ ታሳስ 13 ቀን 2017 ዓ ም ከኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባር ጉዳይ ወረዳ ወሰን የተሻገሩ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ደቡብ ኢትዮጵያ ክልል ኮረ ዞን ጎርካ ወረዳም ቆረ ቀበሌ ገብተው ሁለት ሲቪሎችን ገድለዋል ሲሉ የቀበሌው ነዋሪና የአንደኛው ማች ቡችና ማስረሻ ጎት አቶ መኮንን ስዩም ተናግረዋል። ስ አስተማሪተው ጠፉን ከጠፉ ዙሪያ ለሁለት ከነው ያው ጠፉንም እየወቁ ከፍትንም እዛው ባጠገባቸው አስረው እያሉ ታጣቂዎች በቃ እንደገደሉት ነው። ተገደሉ የተባሉት ዩኑስ ኡስማንና ቡቹና ማስረሻ ሲሆኑም የኑስ ወዲያውኑም ቡቹና ደግሞ ወደ ጆጆላ ጤና ጣቢያናም ከሌ መጀመሪያ ደረጃ ሆስፒታል ቢወሰድም ሊተርፍ አልቻለም ብሏል። አቶ መኮንን የቀብር ስነ ስርዓት ፈጽመን ለቅሶ ተቀምጠናል ስሉም አክለዋል። ዛሬ ገና ቀብረን አሁን እየወጣነን ያለነው ተከታታይ ያውቁ በየጊዜው እኮ በየሳምንቱ በየጊዜው ይደረጋል ያደርጋል። ያው ሀይባ የለም አልቂሶ መግባት እንጂ አስከሬን ይዞ መግባት እንጂ ያው ሌላ ሀይባ የለም። የቆረ ቀበሌውን ነዋሪ አቶ ዮሴፍ ባንጃባሳም ሁለቱ ግለሰቦች የተገደሉት ከብቶች በመጠበቅ ላይ ያሉ መሆኑን ገልጸው ጥቃቱን የፈጸሙት ታጣቂዎች ቁጥር አስር ይሆናሉ ብለዋል። እንደዛ እስካሁን ይኸው ሰው እየተጎዳ እየተዘረፈ ከብቶቻቸው እየተዘረፈ ይላቸው አትክልቶች እየተጨፈጨፈ ይላቸው እየተቃጠለ እየኖሩ ነው። ያለ አካባቢው ሰላም ከራቀው ቆይቷል ያሉት አቶ ዮሴፍ እስካሁን በመንግስት የተወሰደ እርምጃ ስለመኖሩ አናውቅም ስሉ ተናግሯል። አሁን እኮ የመንግስት አካል ወይ መጥቶ እኮ እንትን የሚያገለግል የለም። አማሮ ላይ ራሱ የታጠቀ ኃይል የለም። ጉዙ ውስጥ የታጠቀ ኃይል ያለ የእነሱ ሸኖም የእነሱ ነው። ጎሬ ወደዚ አልፎ እነሱ አይገል በማሳቸው እየሰሩ እያሉ እኮ ነው መጥተ ይገል አመለከተ ነው አመለከተው ክልል የሚያደርገው ነገር የለም። ፌዴራል የሚያደርገው ነገር የለም። የጎርካ ወረዳ ሰላምና ጸጥታ ጽፈት ኃላፊ አቶ ብሩክ አየለም ሁለት ሰዎች በታጣቂዎች ስለመገደላቸው ለአሜሪካ ድምፅ ተናግሯል። በኮሬ ዞን ጎርካ ወረዳ ቆሬ የሚባል ቀበሌ ላይ ነው ግድያው የተፈጸመው። ግድያውን የፈጸሙት ከፍት የሚያግዱ ሰዎች ከፍታቸውን በሚያግዱበት ነው ጉዳዩ የተፈጸመው። የተገደሉት ሁለት ልጆች ናቸው። ሁለቱም ልጆች አንድ ላይ ከፍት የሚያግዱበት ቦታ ላይ ነው ከፍት የተፈጸመባቸው። እና አንደኛው እዛው በተመታበት ማረፍ ሲችል ሁለተኛ ሆስፒታል ሕክምና ለማድረስ ጥረት የተደረገ ሆስፒታል ገና እንደደረሰ ነው ሊያርፍ ይችላሉ። ቀበለው ላይ ሁለቱም አክሲደንት ተቀብሮ ነው። ከዛ በኋላ ያው ማህበረሰቡ ችግሩ የተፈጠረበት አካባቢ እርሻ የሚታረስበት ነው ከፍቶች የሚታገድበትም ስለሆነ መሀል ላይ ደግሞ ከፍተኛ ጥቅጥቅ ያለ ጫካዎች አሉ። ግጭት ምክንያት መካከል አካባቢ የቆየ ጫካ አለ በዛም ያን ጫካ ተጠቅሞ ነው መጥቶ ጠላት ሁሉ ጊዜ ጥቃት የሚሰነዝረውእና እና በዛ ልክ ነው ችግሩ የተፈጠረው። ታጣቂዎች ጥቃቱን የፈጸሙት ትናንት ከቀኑ አስራ አንድ ሰዓት ተኩል ገደማ መሆኑን የተናገሩት ሀላፊው ሟቾቹ ስጠብቋቸው ከነበሩት ከብቶች ውስጥ አንዳንዶቹም በጦር መሳሪያ መደብደባቸውና የተረፉትም መዘረፋቸውን ገልጿል ግድያው ሲፈጸም ገለው ከብት ምናምን በጤት ደብድበው ነው የተመለሱት ግድያውን የፈጽመው ማን ነው የሚለውን ነገር ስናይ ታች ያው በምዕራብ ጉጂ ዞን ውስጥ የሚንቀሳቀስ የሽነውን ጠራት ሀይል አለ ከዛም ተልእኮ ተሰጥቷቸው የሚንቀሳቀሱ ፖሌ የሚባሉም አሉ። አካባቢ ላይ ደግሞ ከዚህ በፊት በኮረና በምዕራብ ጉጂ ዞን መካከል በነበረው ግጭት መካከል የተጎዱ ሰዎችም ለበቀል የሚንቀሳቀሱ ከታችም ከላይም ችግር ለመፍጠር የሚፈልጉ ሰዎችም ታች የሚመጡ አለ። የከይለ የመጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ዶክተር ዮናታን ወረደም አንደኛው ሟች ሁለት እግሮችን በጥይት ተመቶም ወደ ሆስፒታሉ መምጣቱን ገልጸው ሕክምና በመስጠት ላይ ያሉ ህይወቱ እንዳለፍ አስታውቀዋል። አንድ ኤክስ ያደረገ እና አንድ ደግሞ እያጣጣረ ያለም የመጣው እና ኦልሬዲ ኤክስ ያደረገው እዛ ኦንዘሲን ነው የሞተው። ይሄኛው ደግሞ ሁለት እግሩ ነበር የተመታው። ከዛ ብዙ ደም ፈሶት ኦልሬዲ ጅጆላ ጤና ጣቢያ ገብቶ፣ ጅጆላ ጤና ጣቢያ ነው ደም አልቆም ሲላቸው ቀጥታ ወደ ኛ ይላኩ። ስለዚህ መንገድ ላይ ነው ኦልሬዲ እንትን ያለው። ደም ብዙ ስለፈሰሰው ግቢ እንደገባ በቃ ወዲያው አረፈ። በግድያው ስሙ ተነስቶ ከተወነጀለውም ከኦሮሞ ነጻነት ሰራዊት ቃል አቀባይ ከአቶ ጅረኛ ጉዴታ ምላሽ ለማግኘት በጽሁፍም በስልክም ያደረገውን ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም